የአሜሪካ ድምፅ ራዲዮ ጣቢያ ነው። መንግሥት ግጭት ባለባቸው አካባቢዎች ለሚጓዙ መንገደኞች በቂ የጸጥታ ጥበቃ እንዲያደርግ በቅርቡ ከእገታ የተለቀቁ የመንዲዳ ከተማ ነዋሪዎች ጠየቁ። በፋኖ ታጣቂዎች ታግተው መቆየታቸውን አመልክተዋል። በኢትዮጵያ የአእምሮ ጤና ሕመም ተጠቂ ወጣቶች ቁጥር እየጨመረ ቢሆንም መንግስት በቂ ትኩረት አልሰጠውም መባሉ ሌሎችም አሉ። የሰዓቱን የዓለም ዜና ተከትሎ በሚቀርበው የምሽቱ የመጀመሪያ አጋማሽ ክፍለ ጊዜ ይሰማሉ። ዞትር ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበውና ለሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃና ቅንብርም ሊያዝናናችሁ ተሰናድቶ ይጠብቃችኋል። ሰላም ጤና ስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን ከቅዳሜ ጥቅምት 24 2016 ዓ ም የምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። የፕሮግራም አቀናባሪ ንጉሥ ታምሬ ነው። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። ጤና ይስጥልኝ አድማጮች፣ ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በዳርፉር ሰብአዊ ቀውሱ ተባብሷል። የተባበሩት መንግሥታት ድርጅት የሰብአዊ እርዳታ ኤጀንሲ በሱዳን በሁለቱ ተቀናቃኝ ታጣቂ ቡድኖች መካከል የሚካሄደው ጦርነት እየተባባሰ በመምጣቱ የዳርፉር ክልል የሰላማዊ ሰዎች የኑሮ ሁኔታ እያሽቆለቆለና የእርስ በርስ ግጭት እየጨመረ ነው ሲል አስታወቀ። በዳርፉር በአራቱ ማዕዘናት በሱዳን ጦር ኃይሎችና በፈጥኖ ደራሹ ደጋፊ ኃይሎች መካከል እንደገና የተቀሰቀሰው ግጭት በደርዘን የሚቆጠ የሚቆጠሩ ሰላማዊ ዜጎችን ገድሏል፣ በርካቶችን አቁስሏል። በሺዎች የሚቆጠሩ ተፈናቅሏል፣ የዜጎች ንብረት ወድሟል ወይም ጉዳት ደርሶበታል ሲል ድርጅቱ አስታውቋል። በደቡብ ዳርፉር ኒያላ ባለፈው ሳምንት በትንሹ 17 ሰዎች ሲገደሉ ሌሎች 35 ደግሞ ቆስለዋል። በተጨማሪም አስራ ሰባት ሺ አምስት መቶ የሚደርሱ ሰዎች ደግሞ ለደህንነታቸው ሲሉ ከቤት ንብረታቸውን መሰደዳቸውን ሲሆን የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ ዘግቧል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጆርዳን አማን ከአረብ ሀገራት የውጭ ጉዳይ ሚኒስትሮች ጋር በዛሬው ዕለት ተገናኝተዋል። ብሊንከን የጆርዳን ባለስልጣናትን፣ የሳዑዲ አረቢያን የውጭ ጉዳይ ሚኒስትር፣ የተባበሩት አረብ ምረት፣ የግብጽ ና የካታር ሚኒስትሮችን እንዲሁም የፍልስጤም ነጻነት ተቋም ኮሚቴ ዋና ስራ አስፈጻሚን አግኝተዋል። የውጭ ጉዳይ ሚኒስትሩ ከባለስልጣናቱ ጋር በመሆን የጋዛን ሰብአዊ ቀውስ ና በእስራኤል ና በሐማስ መካከል ያለውን ጦርነት ለማስቆም እቅድ ሲያወጡ የቆዩ ሲሆን በተጨማሪም በዛሬ ዕለት ከሊባኖስ ተጠባባቂ ጠቅላይ ሚኒስትር ናጂብ ማካቲ ጋርም ተገናኝተዋል። ብሊንከን ጉብኝት ከማድረጋቸው በፊት የዮርዳኖስ የውጭ ጉዳይ ሚኒስትር አይማን ሳፋዲ በሰጡት መግለጫ እስራኤል በጋዛ ላይ የምታደርገውን ጦርነት ማቆም አለባት ያሉ ሲሆን እስራኤል በሰላማዊ ሰዎች ላይ በቦምብ በመደብደብ እና ከበባ በማድረግ የጦር ወንጀል እየፈጸመች ነው ሲሉ ተናግረዋል። ከስብሰባው በኋላ ብሊንከን ከጋዜጠኞች ጋር ባደረጉት ቆይታ በጎርጎሮሳያኑ ጥቅምት ሰባት በሀማስ የተፈጸመውን አይነት ጥቃት በድጋሚ እንዳይከሰት ለ ማድረግና ለእስራኤልና እንዲሁም ለፍልስጤም ሕዝቦች የተሻለ ወደፊት ለመገንባት መወሰድ አለባቸው ያሏቸውን እርምጃዎችም አጋርተዋል። እስራኤል ሀማስን ለመደምሰስ በምታደርገው ዘመቻ ላይ ግልጽ ሆነናል። አተገባበሩም መሰረታዊ ጉዳይ ነው። መሰረታዊ የሆነበት ነገር ደግሞ ህጋዊና ትክክለኛ ስለሆነ ነው። የሚያሳስበን ይህንን አለማድረግ ለሀማስና ለሌላ የሽብር ቡድን መዳፍ እንድንወድቅ ስለሚያደርገን ነው ሲሉ ተናግረዋል። አያይዘውም ዩናይትድ ስቴትስ እስራኤል እራሷን ለመከላከል የሚታደርገውን መብቷን ታከብራለች፣ ነገር ግን ደግሞ በጋዛ የሰብአዊ ድጋፍ አቅርቦት እንዲኖር ወታደራዊ እርምጃዎችን መውሰዷን እንድትገታም ተጠይቀው ትጠይቃለች ብለዋል። በምላሹ ኔታንያሁ በሁሉም ኃይላችን ዘመቻችንን እንቀጥላለን። እስራኤል ታጋቾቿን የመልቀቅን ያላካተተ ጊዜያዊ እርቅን አትቀበልም ብለዋል። በአሜሪካ አሸባሪ ተብሎ የተሰየመው የሐማስ ቡድን በጥቃቱ 230 ሰዎችን አግቶ 1400 ሰዎችን ገሏል። አድማጮች ይህ ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ከበባ ውስጥ ካለው ሰሜናዊ ጋዛ ቁስለኞችን ለማሰጣት በሚውል አምቡላንስ ላይ እስራኤል ባደረሰችው የአየር ጥቃት ትላንት ዓርብ ዕለት አስራ አምስት ሰዎች ሲሞቱ ስልሳ መቁሰላቸውን በሐማስ ቁጥጥር ስር የሚገኘው የአካባቢው ጤና ጥበቃ ሚኒስቴር አስታውቋል። የእስራኤል ጦር የሐማስ አሸባሪ ቡድን እየተጠቀመበት ነው ያለውን አምቡላንስ በመለየት ማጥቃቱን አስታውቋል። በጥቃቱም የሐማስ ተዋጊዎች ተገድለዋል ያለ ሲሆን ቡድኑ ታጣቂዎች ና የጦር መሳሪያዎችን በአምቡላንሱ አስተላልፏል ሲልም ከሷል። የሐማስ ባለስልጣን አዚት አልረሽቅ በስፍራው ተዋጊዎቻቸው ነበሩ የሚለውን ክስ መሰረት የለሽ በማለት ውድቅ አድርገውታል። በተያያዘ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሁፍ በአምቡላንስ ህሙማንን ከስፍራው እያስወጡ ሳለ በደረሰው የአደጋ ዜና በጣም ተደናግጫለው ያሉ ሲሆን ህሙማን፣ የጤና ባለሙያዎችና የህክምና ተቋማት ጥበቃ ሊደረግላቸው ይገባል ሲሉ አሳስቧል ተጽፈዋል። በመጨረሻም የአውሮፓ ህብረት ኮሚሽን ኡርሱላ ቮንደርላይን በኪቭ ይገኛሉ። ፕሬዝዳንቷ ዛሬ ቅዳሜ ጥቅምት 24 2016 ዓ ም ያደረጉት ጉብኝት የአውሮፓ ህብረት ዩክሬን ከህብረቱ አባል ሀገራት ጋር ለመቀላቀል የተገበረቻቸውን አስፈላጊ እርምጃዎች ከማወጁ ከቀናት በፊት ነው። የአባልነት ሂደቱ ብዙ አመታትን የሚወስድ ቢሆንም፣ ነገር ግን ዩክሬን የሩሲያን ወረራ በመዋጋት ለአባልነት ወሳኝ እንደሆነች የምትቆጠር ሲሆን በተቻለ ፍጥነት ህብረቱን መቀላቀልም ትሻለች። የአውሮፓ ህብረት ዩክሬን ቡድኑ ጋር በመጪው ታኅሣሥ ወር የሚጀመረውን የመቀላቀል ድርድር መጀመር መቻል አለመቻሏን የፊታችን ረቡዕ ይፋ ያደርጋል። አድማጮች፣ ለምሽቱ የያዝኩላችሁ ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት መሰናደሮች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ጥቅምት 24 2016 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። አሁን ለምሽቱ ቅዳሜ ወዳደረግነው ቅንብር ልውሰዳችሁ። መንግስት ግጭት ባለባቸው አካባቢዎች የሚጓዙ መንገደኞች በቂ የጸጥታ ጥበቃ እንዲያደርግ በፋኖ ታጣቂዎች ታግተው ከቆዩ በኋላ በቅርቡ የተለቀቁ የመንዲዳ ከተማ ነዋሪዎች ጥሪ ያቀረቡ በኦሮሚያ ክልል ሰሜን ሸዋ ዞን አብቹና ኛአ ወረዳ ባለፈው ዓመት ነሐሴ ወር ከገበያ በመመለስ ላይ እያሉ ለቀናት ታግተው ቆይተው የተለቀቁ ናቸው የተባሉት ነዋሪዎች በትጥቅ ግጭት ውስጥ ተሳታፊ የሆኑ ሁሉም ኃይሎች ሰላማዊ ሰዎችን ኢላማ ከማድረግ እንዲቆጠቡ ሲሉም ተማጽነዋል። ፀሐይ ዳምጠው ዝርዝሩን ይዛለች። በኦሮሚያ ክልል ሰሜን ሸዋ ዞን አብቹናኛ ወረዳ ባለፈው ዓመት ነሐሴ 12 ቀን 2015 ዓ ምት ከአንድ የገበያ ስፍራ ውለው በተለምዶ አይሱዙ ቅጥቅጥ ተብሎ በምታወቀው መለስተኛ የሕዝብ ትራንስፖርት ተሽከርካሪ ወደ ወረዳው ከተማ መንዲዳ በመመለስ ላይ የነበሩት ሰባት መንገደኞች እና አንድ አሽከርካሪ ከ20 ቀናት ቆይታ በኋላ ነጻ ቢለቀቁም አሁንም የመንገዶች ደህንነት ጉዳይ እንደሚያሳስባቸው ለአሜሪካ ድምፅ ተናግረዋል። ከእገታው ነጻ ካወጡት ነዋሪዎች አንዱ አቶ ቡዙኔ በግጭት አካባቢዎች ንጹሐን ኢላማ መሆን እንደሌለባቸውና መንግስት የመንገዶችን ደህንነት እንዲጠብቅ ጥሪ አቅርበዋል። ወንተ ሀዋስ መንግስት አደረጃጀቱን እስከታች ድረስ አውርዶ የህዝቡን ደህንነት መጠበቁን ማረጋገጥ አለበት። ግጭት ባሉባቸው አካባቢዎች መንገዶችን በተገቢ ሁኔታ ካልጠበቀ በንጹሐን ዜጎች ላይ የሚደርሰው ችግር እየተባባሰ ይቀጥላል። አቶ ታምራትም ነጻ ከወጡት ታጋቾች አንዱ መሆናቸውን ገልጸውልናል። መንግስት ግጭቶች ሲኖሩ በተለይ በወሰን አካባቢዎች ንጹሓን እንዳይጎዱ ጥብቅ ጥበቃ ሊያደርግ ይገባል። ነሐሴ 12 ቀን 2015 ዓም በፋኖ ታጣቂዎች ከታገቱት ስምንት ሰዎች ውስጥ ቆይታቸውን አስመልክተው ለአሜሪካ ድምፅ ያወሱት ውስጥ አቶ ብዙነህ ያን ቀን ከገበያ ጅማታ ወደ መንዲዳ እየመጣን ነበር። መንገድ ላይ ያዙንና ወደ አማራ ክልል ሰሜን ሸዋ ዞን እነዋሪ ከተማ ወደሚገኝ እስር ቤት ወሰዱን። ከዚያ በኋላ ቦታ እየለዋወጡ ወደ ተለያዩ አካባቢዎች ወስደውናል። ነገር ግን ምንም ችግር አላደረሱብንም። በመጨረሻም መከላከያ ወደ አካባቢው ሲገባ ወደ አንድ የግለሰብ ግቢ አዛወሩን። ጦርነቱ ተባብሶ ትኩረታቸው ወደዚያ ሲሆን ሁለት ሁለት እያደረጉ ለቀቁን። በዕለቱ ትራንስፖርት ስላልነበረ በእግራችን ተጉዘን ወደ ቤታችን ገባን። ሌላው ታጋጅ አቶ ታምራትም በዕለቱ የያዙት ጥሬ ገንዘብ ከመወሰዱ በቀር የደረሰባቸው እንደሌለ ጠቅሰው ቆይታቸውን አብራርተዋል። ጋልበላን ቀርሺ ወይ እኔ ነጋዴ ነኝ በታገትንበት ቀን 335,000 ብርና የምሰራባቸው ሰነዶች እንደያዝኩ ነበር መንገድ ላይ ሲፈትሹን አገኙብንና ቆጥሬ አስረከብኳቸው ይመለስልሃል ብለውኝ ነበር ነገር ግን አላገኘሁትም ከዚያ ውጪ ምንም የደረሰብኝ ጉዳት የለም ለምን እንዳገቱን ስንጠይቃቸው መንዲዳ ከተማ የታሰሩብን ሰዎች ስላሉ እነርሱ ሲለቀቁ እንለቃችኋለን ሲሉን ነበር በመጨረሻ መከላከያ ወደ ከተማው ሲገባ ለቀቁን። የእገታ ድርጊት በተፈጸመበት ወቅት በአሜሪካ ድምፅ በተላለፈ ዘገባ ላይ አስተያየት የሰጡ በሰሜን ሸዋ ዞን ውስጥ የሚንቀሳቀሱ የፋኖ ቡድን አባል እንደሆኑ የገለጹትና ስማቸው እንዳይጠቀስ የጠየቁ አንድ ታጣቂ የተያዙት ስምንቱም ሰዎች ደህንነታቸው ተጠብቆ እንደሚገኝና በመንግስት ኃይሎች ተዘግተዋል ያሉት መንገድ ከተከፈተ ያለምንም ቅድመ ሁኔታ እንደሚለቀቁ አስታውቀው ነበር። የአብቹና የአወረዳ የመንግስት ኮሚኒኬሽን ኃላፊ አቶ አብደታ ኃይልዬ አሁን አካባቢው የሚገኝበትን ሁኔታ እንደሚከተለው አብራርተዋል። ሰሞኑ ማራየም ችገሌ ችቲ ታጋቾቹ የተለቀቁት መከላከያ እንደገባ ነው። ሁሉም ወደ ቤተሰቦቻቸው በሰላም ተመልሰዋል። አሁን አካባቢው ሰላም ነው። ሕብረተሰቡ አስፈላጊውን አቅርቦት እንዲያገኝ በሚል ተዘግቶ የነበረው መንገድ ለጭነት ተሽከርካሪዎች ክፍት ተደርጓል። ለህዝብ ትራንስፖርት ግን ዝግ ነው። በደነባ የሚገኘው ኮማንድ ፖስት የፈቃድ ደብዳቤ ካልጻፈላቸው አያልፉም። በፋኖ ታጣቂዎች ታግተው የተለቀቁት የመንዲዳ ከተማ ነዋሪዎች በሀገሪቱ የሚንቀሳቀስ ማንኛውም የታጠቀ ኃይል በግጭት ውስጥ ንጹሃንን ዕላማ ከማድረግ እንዲቆጠብ አበክረው ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ፀሐይን ለዘገባው አመሰግናለሁ ተከታዩ በኢትዮጵያ የአእምሮ ጤና ህመም ተጠቂ ወጣቶች ቁጥር እየጨመረ ቢሆንም መንግስት በቂ ትኩረት አልሰጠውም የተባለበትን ይመለከታል በኢትዮጵያ ከቅርብ አመታት ወዲህ እንደ ድባቴ ላሉ የአእምሮ ጤና ህመሞች ተጋልጠው ወደ ህክምና ጣቢያዎች የሚመጡ ወጣቶች ቁጥር እየጨመረ ስለመምጣቱ የህክምና ባለሙያዎች ይናገራሉ መንግስት በችግሩ ልክ ለጉዳዩ ትኩረት አልሰጠውም ሲሉም ይወቅሳሉ። የጤና ሚኒስትር ዴታ ዶክተር ለተሾመ በበኩላቸው ወቀሳውን አይቀበሉም። በአንጻሩ መንግስት ለጉዳዩ ትኩረት ሰጥቶ የህክምና ተደራሽነትንና የባለሙያዎችን ቁጥር ለማሳደግ በመስራት ላይ ነው ይላሉ። አስማማዋይ ነው ተከታዩን ዘገባ አሰናድቷል። ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወኩ ሲናገሩ ማየት እየተለመደ እንደመጣ የሥነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሐሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች። ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ ሞክር ነበር። ተጓደኞች ጋውን የእርዳታ እንደቀጠለ ነው። አረጋውያንም ማገዝ የከንሰር ህሙማንን ድጋፍ ማድረግ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ ያለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ሊያምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀም እባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ አሁን ውስጥ አሁን አመት ሊሞላው ነው ጠየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አድርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋ ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው። እስካሁን ስድስት መቶ ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከአምሳ ሺህ በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች። የቤተሰብ ሸክመን ኩኝ ከጓደኞች የበታቸውን ኩኝ ራሴ መቀየር አልቻልኩም፣ ገንዘብ ተቸገርኩኝ፣ ነው የብዙ ምክንያት እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን አስር አስራ አምስት ይደፍኛል። አሁን ላይ መፍታት ምችለውን ወደ ህዝቡ ማምጣት ምችለውን፣ ስራም ከሆነ ስራ አግዟቸው ማለት ምችለውን አግዛለ። የአንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዲያናግሯቸው አደርጋለሁ። ታውቋል። ሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደርግ ምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸት ምናምን የምታሳየው ነገር የለም እና እነዛ ሰዎች ምንድን ነው የሚመስላቸው ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ፣ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅም ማድረግ የምችለው ምንድን ነው? አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው ይህም መማር ፈልጋለው ይሄ አመቻችሁ ግ የሚገኘን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ ዓመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው። እዛ ላይ ያለው ነገር፣ ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርጎታል። በኢትዮጵያ የአጠቃላይ ሕዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ የሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ። አሁናዊ ሁኔታው ጦርነት ላይ ነው ያለችው ሀገሪቷ ወጣቶችን እንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው ሀገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ ጭንቀትን፣ ድብርትን የሚያመጡ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራ ናቸው ነገሮች ሁሉ ሰዎች ነጻ ለማውጣት ራሳቸውን ከዛ ጥያቄ አእምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ለማውጣት ስደትን እንደ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን ለመርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ። የዓለም ጤና ድርጅት ከ1 እስከ 19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14 በመቶን ይሸፍናል። ማኅበራዊ የትስስር መድረክን በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት እሱ ነው ራሳቸውን ስለ ማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች። ለምሳሌ ትናንትና አንድ መልእክት ደርሶኝ ነበር ከአንድ ልጅ። መኖር ደክሞኛል፣ ተልችቶኛል። ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀብት ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማድረገው። ግን ከምል በላይ በቃ ዘጠና ፐርሰንት ላይ ዲስ ዲሳይድ አድርገው ነው ያሉት። እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የሥነ ልቦና ባለሙያው ዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንዳይመጣም ያስረዳል። ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሆን የአካባቢም ይሆን የስራ ቦታም ይሆን የኑሮም ይሆን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሩ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ፣ በስራው፣ በኑሮ ላይ የሚያጋጥሙትን ነገሮች አጨልሙ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ፣ አሉታዊ ስሜታቸውን ከሰዎች ጋር መግባባት ያቅታቸዋል፣ ስራ ቦታ መስራት ያቅታቸዋል፣ በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናውቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦናዊ ጫና ይደርስባቸዋል። የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት የብዙሃን መገናኛ የሚያገኘውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ። አካባቢያቸው ላይ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው ትምህርቱ ከሌለው እውቀቱ ከሌለው አንድ ማህበረሰብ አንድ ቤተሰብ ውጤቱን እንደዚህ ሰው እራሱን ሲያጠፋ ስነልቦና ተጎድቶ ሱሱ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን መነሻዎቹን በደ በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች ማሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንታሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ። የጤና ጥበቃ ሚኒስትር ዴታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል። ቅድሚያ ሲሰጠው በምንድነው ሲባል አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ እንደዚያ፣ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከታች ነው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና እየተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም፣ ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርአታችን ውስጥም ተካተው ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆኑበት ስርአት ተዘርግቶ እየተሰራ ነው ያለው። አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል። በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና ሀገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ? ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያዩ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ሽኩሮ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከው እና የበለጠ ጣልቃ ገብነትም ባለው የቤት ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር፣ ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበት ግን ማጠናከር አለበት የሚለውን የምንወስደው ነው። ትክክል ነው። የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምጽ አስማማዬ ነው ዋሽንግተን ዲሲ። አስማማውን ለዝግጅቱ አመሰግናለሁ። የምሽቱ የመጨረሻ ያደረግነው ቅንብር የእንሰት ተክልንና ከእንሰት የሚሰሩትን ምግቦች ይመለከታል። በብዙ የአፍሪቃ ሀገራት የሚበቅለው እንሰት በደቡባዊ አገሪቱ ክፍል ለምግብነት እንደሚውል ይታወቃል። እንሰት ድርቅን በመቋቋም እና ረዥም ጊዜ በመቀመጥ እንዲሁም የአስከፊ አየር ንብረት ቀውስን በመቋቋም ልዕለ ምግብ እየተሰኘ እስከ መጠራትም ደርሷዋል ትለናለች ፕሮግራሙን ያሰናዳችው ኤደን ገርመው በእንሰት ላይ የመመረቂያ ጽሑፋቸውን የሰሩ ሶስት የሐዋሳ ዩኒቨርሲቲ ተማሪዎች በኢትዮጵያ የዘመን አቆጣጠር በ2013 ዓ ም ብራይት ማኑፋክቸሪንግ የተሰኘ ተቋም በመመስረት ለልዩ ልዩ የምግብ አይነቶችና ብስኩቶች ግብአት የሚውል ዱቄት በማምረት ለሀገር ውስጥና ለውጭ ገበያዎች ለማቅረብ ችለዋል። ወጣቶቹ ኢትዮጵያ ወደ ሀገር ከምታስገባው የዱቄት ገበያ በትንሹ 20 በመቶውን የመጋራት ህልም እንዳላቸውም ለአሜሪካ ድምፅ ገልጠዋል። ኤደን ገረመው ከመስራቾቹ መሀል እሱ ባለው አለልኝን ስለ ተቋሙ የስራ እንቅስቃሴ አነጋግራ ያሰናዳችው ዘገባ ይቀጥላል። እሱ ባለው፣ በጣም ነው የማመሰግነው እንግዳችን ስለሆን፣ እስኪ ሙሉ ስምህን ማንነትንና የምትሰራበትን ተቋም አስተዋውቀኝ። አመሰግናለሁ። ስሜ እሱ ባለው አለልኝ ይባላለሁ። የኬሚካል ኢንጂኒሪንግና የቢዝነስ ማኔጅመንት ባግራውንድ አለኝ። የምሰራው የራሳችን ካምፓኒ ላይ ነው። ብራይት ስታርች ማንፋክቸሪ ይባላል። ከእንሰት ስታርች ነው የሚያመርተው። እንሰት እዛው አካባቢ በሲዳማ ክልል ና በደቡብ አካባቢ ስለሚገኝ ካምፓኒያችን ያለው ከረንትሊ ሀዋሳ ነው የሚገኘው። አመሰግናለሁ። እንግዲህ ይሄ ብራይት ማኒፋክቸሪንግ የተሰኘው ተቋም እንሰት ላይ ነው የሚሰራው። ሶስት ጓደኛሞች ናቸው የመሰረታችሁት። የእነሱንም ስም አያይዘህ አስተዋውቅልኝ ና እንዴት ሊጀምሩት እንደቻላችሁም ንገረኝ። ካምፓኒያችን እንግዲህ በሀያ ሀያ አንድ ነው የጀመረው። ፓርትነሮች አህመድ ደሌ ሰለሞን ነገሳ ይባላሉ እየተገናኘ ነው እዛው ከሀዋሳ ዩኒቨርሲቲ ነው ከፍሬስ ጀምረን አንድ ላይ ነው የተማርነው እና የቴስስ ጽሁፋችን ነበረ የፕሮጀክታችን እንደሁፍ ነበረ እና ሰራነውን ወረቀት ነው በፕሮስፔክት ዴቨሎፕ አድርገን ወደ ካምፓኒነት ነው ማለት ነው። ሀዋሳ ዩኒቨርሲቲ ኬሚካል ኢንጂነሪንግ በፉድ ስትሪ የሚያጠነውት እነሱም ኬሚካል ኢንጂነር ናቸው። አንዱ ኢንቫሮንመንታል የሚያጠናው፣ አንዱ በፕሮሰስ የጨረሰው በኬሚካል ኢንጂነሪንግ ሆኖ ማለት ነው። መቼ ነበር የተመረቃችሁት? ከዛ በኋላ የነበረው ሂደት ምን ይመስላል? እንደ ኢትዮጵያ አቆጣጠር በሁለት ሺ አስራ ነው። ከተመረቅም በኋላ ቀጥታ ጆይን ያደረግነው ነው ይሄ የኢንተርፕሬነርሽፕ ሮችም ጆይን ነው ቀጥታ ካምፓኒ ድሪል የማድረግ ድሪም ነበረን እና እሱን ድሪም ነው እውን ለማድረግ እየሰራን ያለ ነው ማለት ነው። ምንድን ነው እሱ እስቲ ህልማችሁ? ለምሳሌ አሁን ከእንሰት ስታርች አውጥተን ወይም ደግሞ ስታርች ማለት ሀይል የሚሰጠው ክፍል ነው። እሱን አውጥተን ነው የምንሰራው ስትሉ ብዙ ሰው ላይ ረዳው ይችላል። እና ድርጅታችሁ ምንድን ነው እሱ የሚያደርገው እስቲ ብዙ ጊዜ ስታርች በቆሎ ስታርች አለ፣ የስንዴም ስታርች አለ። እና በዋናነት ካምፓኒዎችን ወደዚህ የገባበት እንሰት ሀገራችን ላይ እየተሰራበት አይደለም ከንትል እንሰትን እየተጠቀመ ያለው ህዝቡ ሀያ ሚሊዮን ህዝብ ነው። የኢትዮጵያ ህዝብ እንሰትን እየተጠቀመ ያለው ግን የቢቢሲ የዘገበውን ዘገባ የተሽ ከሆነ እስከ መቶ ሚሊዮን መመገብ ይችላል። እና ከዛ በመነሳት እንሰት ለብዙ ፐርበዝ እንደሚውል ስታርችን መገኘት እንደሚችል ስልጥናት አደረግን። እንደ ሴሪፋም አይነት ነው እና የስታርችን ካራክተር ሁሉንም የሚችል ፉሊ ስታርች የሆነ ፕሮዳክት ነው ከእንሰት ያገኝ ነው እና ስለዚህ ያን ደግሞ ህብረተሰቡ በኩኪስም በገንፎም በተለያዩ በዳቦም ቢያገኘው የተሻለ ተጠቃሚ የገበሬውን የኢንካም ጀኔሬሽን ይጨምራል በሚል ሳቤ ካምፓኒያቸውን በዛ ኢኒሼቲቭ ዱ ማድረግ የጀመርነው ማለት ነው። የእንሰት ዱቄት ነው የምትሸጡት እናንተ ተቋማችሁ። የእንሰት ዱቄት ነው የሚሸጠው ሲባል ሰው ቡላ ነው ቀጥታ የሚያስበው። ከዛ ደግሞ በተለየ ምግብ እንደው ሲበሰልም ይሄ ጠረንም አለው እንሰት እና እሱን እሱን በተመለከተ እናንተ የጨመራችሁበት ነገር ሌስቲ ነገር ነው። ኒቹራሊ ቡላ ዘጠና ፐርሰንቱ እንዳልኩች ስታርች ነው። ስለዚህ ኢንኩኒቲዎች አሉ። ያን አስር ፐርሰንቱን ሪሞቭ አድርገን ፉሊ መቶ ፐርሰንት ስታርች ወደ ስታርች መስራት የሚገባውን ሙሉ ፊት እንዲያደርግ አድርገን ነው ፕሮዳክቱን ያመረጥ ነው። ግሉተን ፍሪ ነው፣ በጣም ለሄልዝ በጣም ተፈላጊ ነው። ብዙ ጊዜ እኛ ሀገር ላይ እንዳልሽው ማርኬቱ በደንብ እንትን አደለም። ጀርመን ነው ናቸው የሚጠቀሙት ፕሮዳክታችንን በጣም ኢኮፒያ የምትባል ፌልድ ሰርቪስ አላለችን እና ጀርመን ሀገር ላይ እንደዚሁ በዩኒቨርሲቲ ነው ያገኘናት። እንኳን በዩኒቨርሲቲ ያገኘ ነው እና ያ ነው በዋናነት። ወደ ቀጣዩ ጥያቄ ነው የመጣኸው እንግዲህ ምርቶቻችሁ በሰው ዘንድ ያላቸው አቀባበል እንዴት ነው? የት የት ላይ ይገኛሉ? ምርቶቻችን በዋናነት አሁን ላይ በማሳ አድርገን ለማምረት እንትኖችን በስሞል ስኬል ነበር እያመረትን የነበረው አሁን ላይ እሱን ሆልድ አድርገን በላርጅ ስኬል ለማምረት ከሀዋሳ ዩኒቨርሲቲ ጋር በመተባበር በፊት በስሞል ስኬል ነበር እያመረትን የነበረው። አሁን ላይ ግን በሰፊው ለማምረት ከሀዋሳ ዩኒቨርሲቲ ጋር በመሆን እየተንቀሳቀስን ነው የምንገኘው ማለት ነው። ፕሮዳክታችንን በዋናነት ሀዋሳ ያሉ ሱፐር ማርኬቶች ላይ ኦልሬዲ ዲል አድርገናል እንድናስረከባቸው ኦልሬዲ። አሁን በላርጅ ስኬል ማምረት ነው የሚቀረን ማለት ነው። ማርኬቱ አለ። ፉድ አይፈልግ የለም እና የኛ ፕሮዳክትም በምግብ እና ጥራት የተረጋገጠ በመሆኑ እንደመሆኑ ፕሮዳክታችን ኦልሬዲ ሁሉም ቦታ ተፈላጊ ነው። ስፔሻሊ እንደዚህ ቤኪንግ ኬክ ፋክተሪዎች ላይ፣ የምግብ ኢንዱስትሪ እንትኖች ላይ ግብሰን ፍሪ ትልልቅ ሆቴሎች ላይ እንደዚህ ግብሰን ፍሪ ፕሮዳክቶች ይፈለጋሉ እና ማንኛውም የፉርኑ ዱቄት መሆን በሚችለው መልኩ ለሁሉም ፉርኑ ዱቄት እንደሚሆነው ነው የሚሆን የኛ ፕሮዳክት ግን እስክሉሰን ፍሪ ሴልስ ግሉተን ፍሪ ወይም ደግሞ ከግሉተን ነጻ የሆነ ምግብ ማለት ምን ማለት ነው? እስኪ ትንሽ አንድ ባለሙያ አንተ አስረዳ። ግሉተን ፍሪ ማለት ላይክ አሁን ለምሳሌ በቆሎ ወይንም ደግሞ ስንዴ አይተሻቸው ከሆነ እነዚህ የሚበቅሉት እንቡቶቹ አሉ አደለ ች ፕሮቲን ፓርታም ስኳር ስኳር የሚለው ፓርት እሱ ግልተን ነው አሁን ለምሳሌ ጤፍ የለውም ግልተን ፍሪ ነው ጤፍ ያቺ ፓርት የለችም ች ለሄልዝ አይመከረም ግፊት ላለባቸው ሰዎች ስኳር ላለባቸው ሰዎች አሁን ስኳር ያለበት ሶስት እንዲ ዳቦ አይበላም አይተች እና የኛ ፕሮዳክት ላይክ ድንችን ብታይ ግልተን ፍሪ ነው እንሰት የምንገዘው ግልተን ፍሪ ነው ካዛባ ግልተን ፍሪ ናቸው ለዛ ነው ምሩፍ ደግሞ ይህን ኒውትሪሽናል እንትኖች ያጠኑ ኤክስፐርቶች በደንብ ያብራሩታል ማለት ነው እስቲ ስለ ጥሬ ቃና እናንሳ ብዙ ጊዜ እንሰት የሚተከለው በሰዎቹ ጓሮ ነው። በደቡብ በእርግጥ በጣም በሰፊው ሊተከል ይችላል። ግን እንደናንተ ድርጅት የሚከፍት ሰው ብቁ የሆነ የእንሰት እርሻ አለ ወይ? በዋናነት አሁን ላይ ከረንትን ያለው እሱም ትልቅ ስጋት ነው። እሱም ደግሞ በምንድን ነው እንትን ያለው፣ ገበሬው እንሰትን እየነቀለ ቡናና ባህርዛፍ እየተከለ ነው ያለው። ከረንትን ደቡብ ውስጥ የሚሆን ማለት ነው አላወቀውም፣ ምክንያቱም ኢንካም ጀነሬት እያደረገለት አይደለም። ገበሬው አሁን የኛ ካምፓኒ መቆሙ በመንግስትን ከተደገፈ ድሮት ሬዚስታንስ ስለሆነ በየሀገሩ ቢተከል በጣም ግሪን ነው ያምራል። በጣም በየ አካባቢው ቢተከል ሙ በጣም አሪፍ ነው። ምክንያቱም የኛ ካምፓኒ መውረድ አንድ ይቆማል። ለገበሬውም እንደ አንድ ኢንካም ጀነሬት ያደርጋል። ግን በዋናነት አሁን ላይ ለእኛ እንደ ስታርታፕ ለእኛ ካምፓኒ አሁን ላይ ከረንት ላይ ያለው እንሰት በቂ ነው። ኢትዮጵያ ውስጥ ብቻ ያለ ምግብ ነው እንሰት ማለት ግን፣ ናይጄሪያም ሳውት አፍሪካም ብትሄጂ ላይክ እንደ ጫካ ነው ፎረስት ነው። ፎልስ ባናና ብለው ፎረስት ነው፣ ዝም ብሎ ጫካ ነው። አይመገቡትም፣ ምክንያቱም ፕሮሰሱ ሀርድ ስለሆነ አያውቁትም የኢትዮጵያ እናቶች ትልቅ ኬሚስቶች ናቸው። ያን ፕሮሰስ አድርገው ቀብረው፣ ከዛ ፈርመንት አድርገው ምናምን የተለያዩ ነገሮች ስቴፕ አድርገው ነው የሚበሉት። እና በጣም ፉል ኦፍ ካርቦሃይድሬት ነው፣ በጣም ዴሊሸስ ነው እንደምታውቂው። እና ያን ነገር ሰው አያውቅም፣ ግንዛቤ የለውም፣ አፍሪካ ሀገራትም የላቸውም። እና እኛ በዋናነት ያን ካምፓኒ አቋቁመን ለአለም እንሰት የሚለውን ፕሮዳክት ዓለም ላይ ማስተዋወቅ ነው ትልቅ ህልማችን ማለት ነው። መንግስትን በዚህ ሳፕ ሳፖርት አድርገን ይችላል። በተለያዩ ቦታዎች ላይም እንሰትን የመትከል ማመቻችተን ለመስራትን እየተንቀሳቀስን ነው የምንገኘው። በዚሁ ፈንድ የሚያደርጉ ድርጅቶችም ካሉ በዚሁ አብረን ጆይን እያደረግን ሀገራችንን እንግዲህ ግሪን የማድረግ ስራ ነው የምንሰራው ማለት ነው ወደፊት ከዩኒቨርሲቲ እንደወጣችሁም ነው ወደ ስራ የገባችሁትና፣ እስቲ ያጋጠሟችሁ ተግዳሮቶች ምንድን ናቸው? ብዙ ተግዳሮቶች ገጥመናል። በእውነቱ እንደ ስታርታፕ ሆነሽ ላይክ ገና ገንዘብም ሳይኖርሽ በየቢሮ እየሄዱ እያንኳኩ ፍቃድ መውጣት ስራውን መስራት ሆና በጣም ቻሌንጅ ነው። ግን ህልማቸውን የተረዱ ሰዎች ላመሰግናቸው ወጣለሁ። በዚሁም ሀዋሳ ዩኒቨርሲቲ እነ ዶክተር ፋፈሰ ዶክተር ባዩ የሚባሉ ትልልቅ ሰዎች በደንብ ሳፖርት ያደርጉን ነበረ ከእነሱ ሌተር በማጣፍ ሲስተሙን ቀለል ለማድረግ ሞከረናል። ግን ኦልሬዲ ያለፈ እንትን ስለሆነ አላነሰውም። ብዙ እንትኖች አሉ። አሁን ላይ ግን ሲስተሙን እየቀለለ ነው። መንግስትም ትኩረት እየሰጠው ነው። የተለያዩ ተቋማት የገንዘብ ድጋፍ እንዳደረጉላችሁ ከዌብሳይታችሁ ላይ ማየት ችያለሁና እስቲ ስለ እሱም ጥቂት ነገር በለኝ። በውድድር ነው እነዚህ ተቋማት ገንዘቡን የሚሸልሟችሁ ወይስ እናንተ በራሳችሁ እየሄዳችሁ እየጠየቃችሁ ነው? ኮሎች ሲወጡ አፕላይ አድርገን ከዛ ቢዝነሳችንን ፒች አድርገን ነው ገንዘቡን ማግኘት የቻልነው። ሌላ እንትን በፈንድ ያደረገን ድርጅት የለም። ኖርማል ያለ ፒቸር ጃይዚት የሚባል ድርጅት ነበረ እሱም ከዩኒቨርሲቲ ጋር ኦርጋናይዝ በመሆን ፖሎችን አውጥቶ በዛ ቢዝነሳችንን ፒች አድርገን ሳፖርት አድርገን ፕሮቴክት ዴቨሎፕ እስከናደርግ ድረስ መረድቶን የአየሹን ግራንት ሳፖርት ላይ አድርገን ችሏል ማለት ነው። ለምን ያህል ሰው የስራ እድል ፈጠራችሁ? ወደፊት ስልማችሁ ምንድን ነው? አንድ ላይ አድርገህ ንገረኝ። እስካሁን ላይ ውስታችንም ቋሚ ሰራተኞች ብለን ከመዘገብ ነው እና ከኛ ነገሮችንም ሳፖርት የሚያደርጉን አራት ሰራተኞች አሉን። ወደፊት ግን ዳይሬክትሪም ዳይሬክትሪም ላይ የኛ ካምፓኒ እስከ ሀያ አምስት ሰው ያዝ ይችላል። ህልማችን እንሰትን ረው ማቴሪያላችን ኢትዮጵያ ውስጥ በደንብ እንዲሰፋ ማድረግ፣ ካምፓኒያችንን በየሀገሩ እንዲታከል ማድረግ እና ኢትዮጵያ ስታርች ሀያ ሺ ቶኑ ስታርች ኢምፖርት ታደርጋለች እና ከዚህ በትንሹ ሀያ ፐርሰንቱን ሀገራችን ላይ ማምረት እኛ ሀገር ተኝተንበት ነው የምናደርገው ብዙ ነገሮች አሉና ከዛ በኋላ ካምፓኒያችን ላውንች ማድረግ። አሁን ናይጄሪያ እንደነገርኩሽ ሳውዝ አፍሪካ አይበላም፣ ፎረስት ነው። እዛ ሄደን ካምፓኒያችን ላውንች ማድረግ። እንግዲህ በጣም ነው የማመሰግነው። እሱ ባለው መልካም የስራ ዘመን እንዲሆንላችሁ ነው የምመኘው። እኔ ማመሰግናለሁ። ኤደንን ለዝግጅቱ አመሰግናለሁ። ኤደንንና እንግዳዋን ለዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በእንግድ ወልድ እየተዘጋጀ የሚቀርበው የሳምንቱ ምርጥ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው የሙዚቃ ቃና ጤና ስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊው የሙዚቃ ቀና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰው እንግዲህ ወለነኝ እስከ አራት ሰዓት አብራችሁ ልትቆዩ ጋብዛለሁ። የዛሬውን የሙዚቃ ቃና የምንከፍተው ሬድ ሃት ቺሊ ፔፐርስ በተሰኘው የሮክ ባንድ በተቀነቀነውና ኢትዮጵያ ብለው በሰየሙት ዜማ ነው። በአደንዛዥ እጽና በሌላም ሱስ ከመሰቃየት በአፍሪካ አገር ጉዞ ማድረግና ከአገሬው ጋር ሙዚቃ መስራት ይሻለናል ብለው የተነሱት የባንዱ አባላት በአንድ ወቅት ወደ ኢትዮጵያ አመሩ። ቤዝ ተጫዋቹ ፍሊ እና ሌላው ጊታር ተጫዋች ጃሽ ክሊንጎፈር ወደ ሃረር ከተማ ጎራ አሉ። አውቶቡሱ ለእረፍት ሲቆም አካባቢውን ለመቃኘት አጠር ያለ እግር ጉዞ ያደረገው ፍሊ ሲመለስ አውቶቡሱ አምልጦት ያገኛል። በርካታ ሰዎችን ቢጠይቅም በቋንቋ መግባባት ባለመቻላቸው ሊረዱት አልቻሉም ነበር። በኋላ አንድ በመጠኑ የሚናገር ሰው ተገኝቶ ካመለጡት ጓደኞቹ ጋር ያገናኘዋል። ፍሊ ሁኔታውን አንቶኒ ኬዲስ ስለተባለው የባንድ አባል አጫወተው። አንቶኒ ግጥሙን ጻፈ። ልጄን እንደምወደው ንገሩት ኢትዮጵያ ውስጥ እንደጠፋው ይወቅ ሲል ሬድ ሆት ቺሊ ፔፐርስ ኢትዮጵያ ብለው ከ12 ዓመታት በፊት የለቀቁት ዜማ ነበር በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው እስከ አራት ሰዓት የማስተናግዳችሁ እንግዶልኝ ነኝ ጨዋታ በሰለሞን ጥጋቤ ግጥም ተስፋ ብርሃን ዜማ ሰለሞን ጥጋቤ Yeah.

मरिए जोड़ा बोपिए स्वा सतम ጨዋታ በሰለሞን ጥጋቤ ነበር። ያደመጣችሁት የሙዚቃ ቃና በመቀጠል ምን ሆነሃል፣ ነጻነት መለስ ከነፃነት መለሰ ወደ ወንዲ ማክ እናምራለን። ጣና ዳር ነው ቤቷ። ቀደም ሲል በጋሻው አዳልና አክሊሉ ስዩም የተቀነቀነ ነው። ወንዲ ማክ ከወራት በፊት ከሺህ 80 ባንድ ጋር እንደገና ሰርቶ ማስታወሻነቱንም ለሁለቱ አቀንቃኞች አድርገዋል። በወንዲ ማክ ቻነል ላይ ብቻ ከ1 ነጥብ 5 ሚሊዮን ጊዜ በላይ ተደምጠዋል። i am it ጣና ዳር ነው ቤቷ። በወንዲማቅ ቀደም ብዬ እንዳልኩት መጀመሪያ ያዘሙት ጋሻ ዋዳልና አክሊሉ ስዩም ናቸው። ሃሎዊን ባለፈው ማክሰኞ በአሜሪካና በሌሎች በርካታ ሀገራት ተከብሯል። ሙታን የሚዘከሩበት ሲሆን መጥፎ መንፈስም የሚጠፋበት እንደሆነ ይታመናል። በዕለቱ የሚደመጡ በርካታ ሙዚቃዎች አሉ። አስፈሪ ናቸው። የምጋብዛችሁ የእኔ ምርጫ የሆነውንና በኪንግ ኦፍ ፖፕ የፖፕ ስልት ንጉሥ በሆነው ማይክል ጃክሰን የተቀነቀነውን ትሪለር ነው። የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። እንግዲያው ሌለኝ ሰላም። A stand and face the hounds of ሙዚቃ ቃና ዘና እንዳላችሁ ተስፋ አድርጋለሁ። እንግዱ ወልዴ ለዝግጅቱ አመስግኜ በዚሁ የምሰናበት የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ንጉሥ ታምሬ ጋር በዚሁ ተሰናበት። ነገ እሁድ ከምሽቱ 3ት ሰዓት ላይ ስመኝሽ የቆየና ደረጀ ደስታ ከልዩ ልዩ ፕሮግራሞች ጋር ይጠብቋችኋል። በኔ በኩል ሰላም፣ ደህና አደሩ።